መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሃውስ የተሰኘው የሰብአዊና ዲሞክራሲያዊ መብቶች ተቆርቋሪ ድርጅት በኢትዮጵያ የኢንተርኔት ነጻነት ይዞታ ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን ትላንት ይፋ ባደረገው ዘገባው አሳውቀዋል። ፍሪደም ኦን ዘኔት 2017 በሚል ያወጣው ይህው ዘገባ የ65 ሀገራት አጠቃላይ የኢንተርኔት ነፃነትን ለመመዘን ከ0 እስከ 30 ቁጥር ነፃ የሆኑ፣ ከ31 እስከ 60 በከፊል ነፃ እንዲሁም ከ61 እስከ 100 ደግሞ የኢንተርኔት ነፃነት የሌለባቸው አገራት በሚል መድቧቸዋል። በዚህ መሠረት ቻይና የኢንተርኔት ነፃነት የለባቸውም በተባሉ አገራት ተርታ 87ኛ ደረጃ የተሰጣት ሲሆን ኢትዮጵያና ሶሪያ ደግሞ 86ኛ ደረጃ ላይ ተቀምጠዋል። ይህም የኢንተርኔት የኢንተርኔት አገልግሎትን ማገድ፣ መልእክቶች በኢንተርኔት እንዳይሰራጩ መከልከል፣ በዚህ ሂደትም የተጠቃሚዎችን መብት መጣስ በአስደንጋጩ ሁኔታ መባባሱን የሚያሳይ መሆኑን ድርጅቱ አስታውቋል። ለዚህም መንስኤ የሆነው ምንድን ነው? የለንደኑ ቻታም ሀውስ የተባለው የፖለቲካ ጥናት ተቋም የአፍሪቃ ፕሮግራም ተባባሪ ተመራማሪ ጄሰን ሞስሊ አስተያየታቸውን ሰጥቶናል። በኢትዮጵያ ውስጥ ቴሌኮሙኒኬሽን ሴክተር ነፃ አልሆነም። በአጠቃላይ አሁንም መንግስት በኢኮኖሚው ትልቅ ሚና እየተጫወተ ይገኛል። ኢህአደግም ዘርፉ ከመንግስት እጅ እንዳይወጣ ወስነዋል። መንግስታዊ ያልሆኑ ተቋማት የቴሌኮሚኒኬሽን መሰረተ ልማት ግንባታ ላይ ተሰማርተዋል፣ ግን የግል የቴሌኮሚኒኬሽን አገልግሎት ሰጪዎች የሉም። ይህ ማለት ደግሞ ከሌሎች አገሮች የበለጠ በኢትዮጵያ ውስጥ ያለው የኢንተርኔት ግንኙነት ወይም ኮኔክቲቪቲ ከሌሎች ሀገራት ጋር ሲነጻጸር እያሽቆለቆለ እንዲሄድ አድርጓል። መንግስት የኢንተርኔትን አገልግሎት ሙሉ በሙሉ በመያዝ ገቢ ከማግኘቱም በተጨማሪ መንግስትን የሚቃወሙ ድምፆችን ለማፈን ይጠቀምበታል ይላሉ ጄሰን። እንደ ጄሰን በአገሪቱ ያሉ የኢንተርኔት በተለይም የማህበራዊ መገናኛ ብዙሀን ተጠቃሚዎች ለመንግስት ራስ ምታት ሆኖበታል። ምክንያቱም እንዲህ ዘርዝረዋል። ማህበራዊ መገናኛ ብዙሀን አገር ውስጥም ላሉት አክቲቪስቶችም ሆነ ውጪ ላሉት ጋር ለመገናኘት እና ከአንድ የአገሪቱ አካባቢ የተገኘውን መረጃ ከሌላ አካባቢ ጋር ለመለዋወጥ ትልቅ ሚና መጫወቱ ምንም ጥርጣሬ የለም። በጉዳዩ ላይ በዶቼ ቬሌ የፌስቡክ ገጽ ተሳታፊዎችን ማወያየትን ነበር። ፍቃዱ ያደሳ የሚል የፌስቡክ ስም የያዙ አንድ ግለሰብ ወይ ኢንተርኔት የቀን ጅብ ቢባል ያንሰዋል ለዛውም የተገደበ ነው ስል ቢላሉል፣ ሀብሽ በሚል ደግሞ በተለይ ከሁለት ወር ወዲህ የኢንተርኔት አገልግሎቱ በጣም አስቸጋሪ እንደሆነና ገንዘባቸውን እየበላ እንደሚገኝ ጠቅሷል። የኢንተርኔት አገልግሎት ዘገምተኛ በመሆኑ ገንዘባቸውን እየጨረሰባቸው እንደሆነ ቴሌኮሙኒኬሽን ስጠየቅም መልስ እንደማይሰጥ በዋትሳፕ አስተያየት የላኩም አሉ። ስማቸውን ያልጠቀሱ የደሴ ነዋሪ አስተያየታቸውን በድምጽ ሰጥተዋል። አ በኢትዮጵያ ከፍተኛ የሆነ የኢንተርኔት ነጻነት ገደብ አለ። ለምሳሌ በዚህ አካባቢ ላይ ኢሞ ጭራሽ አይሰራም። አልከፍት ብሎን ተቸግረናል። ጭራሽ አይከፍትም ቫይበርም ቢከፍትም አይሰራም። ዋትሳፕም ይሄው በግድ ነው የሚሰራው። አንዳንድ ቀን ይሰራል፣ አንዳንድ ቀን ዝግ ነው። ፌስቡክ አይሰራም። በጣም ተቸግረናል። እዛ ላይ ደግሞ ከልክ ያለፈ ሳንቲም ነው የሚቆጥረው። እንዴት እንደምናደርግ በጣም ተቸግረናል ማለት ይቻላል። የኢንተርኔት አገልግሎትን ማገድ ማለት የትውልዱን የእውቀት ምንጭ እንደመገደብ ይቆጠራል፣ ያሉት ሌላ አስተያየት ሰጪ፣ መንግስት እኛን በረት ውስጥ አስቀምጠውናል ይላሉ። ኢንተርኔት በቃ በአጠቃላይ እንደ ተዘጋ ነው እኔ የምቆጥረው ማለት ነው። በጣም አስቸጋሪ ነው። በደንብ እየሰራ አይደለም እና እንደው መፍትሄ ካለው የኢትዮጵያ መንግስትን ቢያስተካክልልን ጥሩ ነው። ያለ ኢንተርኔት ሰው ኮ ህይወቱ ራሱ ከባድ ነው የሚሆነው ማለት አሁን በውጭ ሀገር ምናምን ያሉ ሰዎች በኢንተርኔት በጣም እየራቁ መረጃዎችን በቅርበት እየደረሳቸው በጣም ብዙ እየራቁ ነው። እኛ ደግሞ አፍኖ ወደኋላ ማስቀረት የሚያስችል አይነት አካሄድ ነው መንግስት እየሄደ ያለው ማለት ነው። ስለዚህ ህዝቡን ከስልጣኔ የሚያስቀር የመረጃን ቅርበት ማደናቀፍ በቃ እኛን በረት ውስጥ አግቶ እንደማስቀመጥ ነው በቃ እያደረገን ያለው። በደርቡ ኢትዮጵያ ማህበራዊ መገናኛ ብዙሃንን የሚገድብ ረቂቅ አዋጅ እያዘጋጀች ነው ተብሎ ቢወራም የመንግስት ባለስልጣናት ግን አስተባብለዋል። ከኢትዮጵያ መንግስት በኩል በፍሪደም ሀውስ ዘገባ ላይ የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።